You're with SBS Radio. Find more great stories in your language at SBS.com.au. SBS Radio download the Madragon Namasak Nothalan. Mulu program and date madam at the Michelin SBS.com.au <laughs> slash Sam ኮሚሽነር ሙሉ ወርቅ ኪዳነ ማርያም፣ እንደሚታወቀው በቅርቡ የትግራይ ክልል ምክር ቤት ቸኳይ ስብሰባ ጠርቶ የትግራይ ክልል የምርጫ ኮሚሽን አቋቁሟል። በእርሶ ኮሚሽኑ ሰብሳቢነት፣ እንደዚሁም አንድ ምክትልና ሶስት አባላት ያሉበት ተቋቁመዋል። በአሁኑ ወቅት ምን ተግባራትን እያከናወናችሁ ትገኛላችሁ? እስካሁን ባወጣነው መርሃ ግብር መሰረት የሄድነው የቤት ጽህፈት ቤቱ ተደራጅቷል። ሰራተኞችም ተሟልተዋል። ኦልሞስት የስራ አስፈጻሚዎች በየ የምርጫ ስፈፃሚዎች የሚባሉ በየደረጃው አስመርጠን የስልጠናቸው ከትናንት ወዲያና ዛሬ ስልጠና የምንሰጣቸው አሉ። እነሱ ወርደው የታችኛውን የጣቢያዎችን ያሰለጥሉልናል ከፖለቲካል ፓርቲዎችም የተነጋገር ናቸው ነገሮች አሉ። ሁለት ቀን የፈጀ የው ውይይት አድርገን በእነሱ በኩል የቀረቡ ጥያቄዎችም እንደዚሁ ኮሚሽን ተወያይቶባቸው በውይይት መሰረት የተቀበላቸው ሀሳቦች አስታውቋቸዋል። እንዲሻሻሉ ያደረጋቸው የቀን እጥረት የመሳሰሉ ነገሮችን ከግምት በማስገባት መርሃ ግብሩን ሪቫይዝ ለማድረግ እና ሌሎች የጠየቋቸውን ነገሮች ከግምት በማስገባት ስራዎችን እየሰራን ነው። በሚቀጥሉት ቀናት የምርጫ አስፈላጊ የሆኑ ቅጾች አሳትመን ወደ የጣቢያው ወደ የወረዳው እናሰራጫለን። የፖለቲካ ፓርቲዎችም ዛሬ ዝግድ ሊወጣላቸዋል የምርጫ ቅስቀሳ እንዲያደርጉ እና ከነገ ጀምረው የምርጫ ቅስቀሳቸውን በቴሌቪዥን በሬዲዮ የመሳሰሉት ይጀምራሉ። ለጊህ የሚሆን ጊዜም ተመድቦላቸዋል በቂ ጊዜ ተመድቦላቸው አረዘም ያለ ጊዜ በሁሉም የኤፍኤም ሬዲዮዎች ሬዲዮ ጣቢያዎች፣ ቴሌቪዥን ጣቢያዎች፣ በነሱ አማካኝነት መልዕክታቸውን ለሕዝቡ ያሰራጫሉ። ሕዝቡም ነገር ሆኖ እየጠበቀ ነው ያለው እና የውይይቱ መድረክ ይኖረናል በመሀል። ስለዚህ እነዚህ የሚቀጥሉት ቀናት የሚቀጥሉት ተከታታይ የሆኑ ስራዎቻችን ይሆናሉ። ከዛ በኋላ ወደ ምዝገባም የምንገባበትና መራጭ ህዝብ ካርዱ የሚቀበልበት ደረጃ ላይ እንገባለን ማለት ነው። ከነገ ጀምሮ ቀስቀሳ የሚጀመር ከሆነ የምርጫው ቀን መቼ ነው ተወስኗል? የምርጫው ቀን ስፐሲፊካሊ ቀኗን እያመቻቸን ነው። ነገር ግን በመስከረም መጀመሪያ ላይ እንደሚሆን ማለት ነው። በመስከረም ውስጥ ባሉት አስር ቀናት ውስጥ ከአምስት እስከ አስር ባለው ጊዜ ውስጥ እናደርጋለን ብለን እናስባለን። አንዳንድ የምንስማማባቸው በዓላት የሆኑ ነገሮችን እያጠላ ናቸው ናቸው ከነገ በኋላ እናስታውቃቸዋለን በአሁኑ ወቅት ምን ያህል ፓርቲዎች ተመዝግበዋል በምርጫው ላይ ለመሳተፍ በትግራይ ክልል ውስጥ አምስት ፓርቲዎች ተመዝግበዋል በምን ያህል ቦታዎች እንደሚወዳደሩን ገልጿል ከአምስቱ አንዱ ብቻ በተወሰነ አካባቢ የአካባቢ ፓርቲ ነው አሲምባ ዲሞክራሲያዊ ፓርቲ የሚባለው ሌሎች ግን በመላው የምርጫ ጣቢያዎች እንወዳደራለን ብለው የሚያስታወቁት ተሳታፊዎቹ ተወዳዳሪዎቹ በግልጽ ተመዝግበው የምስክር ወረቀት የሰጣቸው ፓርቲዎች እነማን ናቸው? እዛው ወያነ ሓርነት ትግራይ፣ ሁለተኛው ባይቶና አባይ ትግራይ የሚባል ነው። ሶስተኛው ሳልሳይ ወያነ ትግራይ የሚባሉ ነው። አራተኛው የትግራይ ነጻነት ፓርቲ የሚባል አራተኛ አለ። አምስተኛው ያው ቅድም የተናገርኩት የአሲምባ ዲሞክራሲያዊ ፓርቲ ናቸው። አሁን ሀገሪቷ ውስጥ ያለው ችግር አንዱም ምክንያት በተለይ በትግራይ በኩል ብሔራዊ ምርጫ ቦርድ ውሳኔ መሰረት የአገሪቱን ህገ መንግስት አንቀጽ መቶ ሁለት ጠቅሶ ያንን ማካሄድ የሚችለው የብሔራዊ ምርጫ ቦርዱ ብቻ ነው፣ ክልሎች እንደልባቸው ተነስተው ያንን ማካሄድ አይችሉም የሚል ውሳኔ ተወስኗል። በእርግጥ ዜና አይደለም፣ አሁን ወደ ታሪክነት ተቀይሯል፣ አልፏል። ከዚህ በኋላስ ምርጫው ምንድን ነው የሚሆነው? ይሄ ምርጫ እስከመቼ ድረስ ነው ልና የሚኖረው እስከሚቀጥሉት አምስት ዓመታት ነው ወይስ በሚቀጥለው ጊዜ የፌዴራል መንግስቱ ምርጫ በሚያካሄድበት ወቅት በተቀሩት የኢትዮጵያ ክፍለ ሀገራት ውስጥ ዛን ጊዜ የትግራይ ክልል የምርጫ ተሳትፎ ምን ይሆናል? ከዚህ በኋላ የሚኖረው ሂደት ምንድን ነው ይመስለው። አሁን ያሉት ችግሮች ማንም ኢትዮጵያዊ የሚገዝምዘባቸው ይመስለኛል። የምርጫ ኮሚሽኑ በእኛ በኩል የተቋቋመው ኮሚሽን ምን መደረግ አለበት በሚለው ላይ ሊወስን አይችልም። ምክር ቤቱ ነው የሚወስነው። መንግስት ብሔራዊ ክልላዊ መንግስት ነው የሚወስነው። ይሄ ደግሞ በሚቀጥለው ይካሄዳል ወይስ አይካሄድም የሚታወቅ ነገር የለም። የእናንተ ማንዴት እስከሄድ ድረስ ነው። ታዲያ አሁን ምርጫ የምታከናውኑት ለዚች ይሄኛውን አስመርጠን አውትካሙንድ መግለ ለሚቀጥሉት ደግሞ እንደ ምርጫ ኮሚሽን በየደረጃው ያሉትን የህዝብ መስተዳድሮች ወይም የአካባቢ አስተዳደሮች እንደሚታወቀው ወረዳዎቹም ቁጥራቸው ጨምሯል። ለዚህ የሚሆን በህዝብ የተመረጡ ተወካዮችን በየደረጃው ማቋቋም የሚሆነው፣ በሀገር ደረጃ ግን ይካሄዳል ወይ ሳይካሄድም የሚለው በየቀኑ የሚደረገው ነገር ተስፋ የሚሰጥ አይመስለኝም። ሁለተኛ ምርጫ ይደረጋል ወይ የሚባለው ምን ለማድረግ ማለት ነው? አሁን እናንተ የምታካሂዱት ምርጫ በክልል ደረጃ የሚከናወነውን ነው። የትግራይ የራሱን የቻለ የፌዴራል ምክር ቤት ወንበሮች ይኖሩታል። በዛ ላይ ይሳተፋል እና የፌዴራል አሬንጅመንቱ ከተነሳ እና የሚቀጥል ከሆነ እንግዲህ ዊዝ ኦል ዲሳስፒሽንስ ማለት ነው። ጥርጣሬዎች እንዳሉ ሆነው ኢፍ ቲንግስ ኮኖርማል ማለት ኖርማል ሆኖ የሚቀጥሉ ከሆነ ለፌዴራል የሚሄዱትን ሰዎች መምረጥ ነው። ስለዚህ እዛ ላይ ኮንቴስት ለማድረግ ብዙም አስቸጋሪ አይደለም። እስካሁን የነበሩት ቀመሩ ይቀየራል ወይስ ሳይቀየር ሌሎች የሚሉ ነገሮች ናቸው። ዲሞግራፊክ አሴስመንት አልተካሄደም። የህዝብ ቆጠራ አልተካሄደም ለብዙ ጊዜ እና በዛ መሰረት አሁን ያለው የውክልና ሁኔታ ድሮ በተካሄደ የዲሞግራፊክ አሴስመንት መሰረት ነው። ስለዚህ እነዚህ ሁሉ ከግምት ገብተው በኋላ የፖለቲካ ኃይሎቹ ኢንክሉዲንግ በህግ የተመረጠው የክልሉ መንግስት እና ሌሎቹ አገሪቱ እንደሚመለከት ስብሰባ ላይ ይቀመጣሉ። ወደዚህ የሚያደርስ ዲሞክራሲያዊ አሰራር ከተሰራ ማለት፣ ካልሆነ እንግዲህ ወደ ችግሮች እንገባለን። ትግራይ ግን እስከዛው ድረስ ሰላማዊ ሁኔታን የሚፈጥር የ ክልል መንግስት ህጋዊ ሆኖ እንዲሄድ ትፈልጋለች ማለት ነው። እንደሚያውቁት ህጋዊነት በሁለት በኩል ተቀባይነት ሊ እንዲኖረው ይገባል። በፌዴራልም በክልልም በአንድ ሀገር ግዛት ውስጥ እስካሉ ድረስ ቅድም እንዳነሱት የራስን በራስ ማስተዳደር አንስተዋል። በእርሶ ኮሚሽንም ሆነ ወይም በትግራይ ክልል ምክር ቤት በፖለቲከኞቹ ማለት ነው። የህዝቡ ሌላ ነው አስተሳሰብ። ራስን በራስ ማስተዳደር ሲባል በምን መልክ ነው? ከአካባቢውን ከማስተዳደር አኳያ ወይስ እንደሚ ባለው አንዳንድ ወገኖች እንደሚሉት እስከ መገንጠል ራስን ሪፐብሊክ እስከ ማቆም ድረስ የዚ አይነት እሳቢዎች አሉ ወይስ የዚ አይነት ሀሳቦች የሚመነጩት ከፖለቲከኞች ከተወሰኑ ጽንፍ ከያዙ ፖለቲከኞች ብቻ ነው ማለት ይቻላል? እንግዲህ ብዙ ፖለቲካዊ ክርክሮች አልፈዋል እና በዚህ ሀገር ተመልሼ ወደ እነሱ መግባት አልፈልግም፣ ግን አንቀጽ ሰላሳ ዘጠኝ የወጣው እንደሚመስል ብዙ ብዙ ሰው እምነት ትግራይ አልፈልግም የሚልበት ሁኔታ ሊመጣ ስለሚችል እንወጣለን በሚል አይደለም። ይሄ ሁሉም ሰዎች ኮንፊደንስ ተሰምቷቸው ተፈቃቅለን ነው የምንኖረው የሚል ሁኔታ ከግምት በማስገባት ነው። ስለዚህ አሁን አንዱ የአንድነት ጠባቂ፣ አንዱ ደግሞ እስረኛ የሚሆንበት ሀገር አለ የሚፈጥረው ሁሉም ሊሰሩት እና ሊያለሙበት የሚችሉ የጋራ የሆነ ረጅም ታሪክ የፈጠረው እዚህ አካባቢ ነው። ለምሳሌ ኢትዮጵያ የምትመካበት ኢትዮጵያ ከጥንት ጀምሮ እንደዚህ አንሸንቲስት የምችላቸው እዚህ የተፈጠሩ ናቸው። እነዚህ እየተማር ነው ሁላችን የሚያደግ ነው። ስለዚህ እዚህ አካባቢ ያቺ ጥያቄ ስትነሳ ለፖለቲካ ብሽሽቅ ተብሎ ዝም ብሎ ወደዚህ የመለጠፍና የመቀንጠል ብናምን ሰስፔሽንስ ማንሳት ለሕዝቡ እና ለትግራይ ያለ ዋጋቸው መክፈል ይሆናል። እንደዚህ አይነት ጥያቄዎች የተነሳ ደሚ የራስ እድል በራስ መወሰን ማለት ማንም ጣልቃ ሳይገባብኝ ራ አካባቢን አስተዳድራለሁ ማለት ነው። ኢፍ ቲንግስ ወርስ ማለት ኢፍ የሚል ነው። ያቺ መገንጠል ትፈቅዳለች የምትባለው አንቀጽ በአንድ በኩል ነው የሚታየው። ነገር ግን እኛ የኢትዮጵያ ህዝቦች ተፈቃቅደን አብረን እየኖርን ነው የሚል እኮ ትልቅ ቫሉ ያለው አንቀጽ አለ በህገ መንግስት። ተፈቃቅደን እንኖራለን ሲባል እንደ አስፓይሬሽን እንደ ፍላጎት ይሄ መቶ አስር ሚሊዮን ሆኖ አካባቢውን አስተባብሮ ባለው የህዝብ ስብጥር፣ ባለው ጂኦፖለቲካል አቀማመጥ፣ ባለው ካልቸራል ዳይቨርሲቲ ሌሎችን አገሮች ይዞ አፍሪካን እንኳን ማስተባበር ይችላል የሚል ተስፋ ያለው ነው። እና ይሄ ዝም ብሎ በልጆች እንትን የሚታይ አይደለም። እና ዝም ብሎ ለፖለቲካ ጂምናስቲክ ሲባል ሰዎች የሚያነሱት ይመስለኛል። ትግራይ ኒክሌስ ነች ለዚህ ሀገር ሂስቶሪካል ጭምር ነው ኢንተርምስ ኦፍ ራይት ደግሞ ራይትም አሁን እንዳነሱት ለሌላው ስጋት ላላቸው ወገኖች ትግራይ ምናልባት የራሱን ሪፐብሊክ ሊያውጅ ይችላል ብለው በየቦታ የተለያዩ የአደባባይ ምስጢር ነው፣ በየቦታው ይነገራል። የእርሶ የዋስትና ቃል ምንድን ነው? ትግራይ በኢትዮጵያዊነቷ ጥንትም እንደነበረች የመሰረትም እንደሆነች ትቀጥላለች። ይሄ የቀን ህልመኞች ሀሳብ እንጂ ትግራይ ህዝቡ አሁንም በኢትዮጵያዊነቱ ትልቅነት የሚሰማው ህዝብ ነው የሚለውን ሀሳብ ነው የሚያራምዱት። ሰከን ብለን ብናየው ሪያሊስት ኮነ ብናየው ብዙም ተብሏል። ሳክሪፋይስ ያደረገው የትግራይ ህዝብ በጭራሽ ከግምትም አልተገባም ከብዙ ሰዎች ዘንድ ብሎ በጥርጣሬ መንፈስ እየተነሳ የሚደረግኝ ማንከለከለው ለምሳሌ ሰማንያ ሶስት ሊወጣ ቢፈልግ ትግራይ ማንከለከለው? ኦልሬዲ መንግስት ተሸንፏል። ዲክሌር አያደርግም ለሪፓብሊክ ይፈልግ ምን ለማድረግ ነው? በዚህ አይነት ፌዴራል አሰራር አሬንጅመንት መቀጠል እንችላለን ብሎ የያዘውን ሁሉ ሀይል ለፌዴራሉ አስረክቦ ለመግባትና ሁኔታዎች በዚ ህገ መንግስት እንዲቀጥል ያደረገው ሜን ፎርስ የነበረው የትግራይ ነው፣ ይታወቃል። ሌሎቹ ያን ያህል ሀይል የነበራቸው አይደሉ፣ ተጓዳኝ ሆነ የመጡ ናቸው። ለዚህ ፉከራ በኋላ ሌላ ነገር ነው። ሪያሊስቲክ ሆነ ግን ከዚህ የወጣ ሀይል ከፍተኛ መሥዋዕትነት ከፍሎ አገሪቱን ከመበታተን ያጋነ ሀይል ነው። እኔ ዲፈር አደርጋለሁ በዚህ አመለካከት። ልጆች አሉን፣ ሀገር አለን፣ ታሪካችን ይታወቃል። ይኸው ሁሉ ግን ሁለተኛው በተጠየቁት ጥያቄ ላይ ምናልባት ይሄ ፕሬሲደንት ቢፈጥር ለሌሎች እና ፕሬሲደንት ቢፈጥር መፍትሄው እንዴት ነው የሚሆነው? ለምሳሌ መፍትሄው መሆን ያለበት ይህንን አካባቢ ጥያቄዎች ምንድናቸው ብለህ ፖለቲካሊ ተወያይዘህ ችግሩን መፍታት ነው እንጂ ሌሎች ሊድነስ ይችላሉ የሚባሉትን አስተባብረህ ይሄኛውን ልክ ማስገባት የሚባለው ይሰራል? የማይሰራ ነገር ነው። ሌሎች እንደዛ የሚፈልጉ ከሆነ የትስ ነው የሚሄዱት? ምን አቅምስ አላቸው? እንደዛ አይደለም የሚደረገው። አሁን አገሪቱ ሁሉም ሞክረውታል፣ አይተውታል። በክልል መደራጀት ያዩትን ይህንን እንቀለብሳለን የሚለው መንገድ አደገኛ ነው ለአገሪቱ ነው በኔ አመለካከት። የሀገሪቱ ችግሮች መፍትሄ የሚያገኙት ሰከን ብሎ በመወያየት ነው። ጦር መማዘዝ በጦርነት እንዴት አልፈታውም። በር ከደርግ ያለው ሀይለኛ መንግስት እንደገና ተመልሶ ሊመጣ ይችላል ኢትዮጵያ ውስጥ በጦር ሀይል ከሆነ መፍትሄው ይቀላል አድርጎ የሚያይ ፖለቲከኛ ምን አይነት ፖለቲከኛ ቢሆን ነው? ሀገር የሚል ነው የኔ ያለኝ በአንድ ዜጋው ማለት ነው። አያምት የመንበር ኦፍ ኤኒ ፓርቲ ግን ሰላም እንዲኖር ይፈልጋሉ። እድገት እንዲኖር ይፈልጋሉ። ፓን አፍሪካን የሆነ አስተሳሰብም ነው እኔ የምሰማኝ። ስለዚህ ይሄን ለማድረግ በየጎጡ እንደዚህ እናደርጋለን ማለት ያለኝ ግን ሶሉሽንስ አምጥተህ እንደዚህ አድርገህ ህዝቡ አንድ ይሆናል የሚል ነው። ከኢሳያስ አፈወርቂ ጋር ጓደኝነት ገጥም ትናንት አብረን ተዋጋን አብረን ተዳማን የሚልን ህዝብ ነጥልህ በሱ በኩል ለርጃ አሸንፈዋለሁ አዳክመዋለሁ ብለ ማሰብ ትክክል ነው? ይሄ ትክክል አይደለም። ትግራይ ህዝብ ኮንትሪቢዩት አድርጓል። ከድሮ ጀምሮ ትልቅ ታሪክ ያለው ህዝብ ነው። ለሀገሪቱ ትልቅ መስዋዕትነት የከፈለ ህዝብ ነው። ይሄ የራሱ ታሪክ ነው እና ይህንን ታሪክ እንዲደመስት የሚፈልግም አይደለም። ጉልበት ነው እያሳደርኩ ያለው የምትለው ከሆነ ጉልበት አይደለም። ማንም በጉልበት ማንንም ሊያስተዳድር አሁን ብዙ ሰው የተማረ ባለበት ወቅት ሶሉሽናችን ሳቬጅ የሆነ ነገር የሆነ ወደኋላ እየተመለስን ይመስለኛል። ብዙ ታሪክ አለን የምትልን ሀገር ነፃነታችን የቆየ ነው የምትልን ሀገር ነፃነት በጨቅላ አስተሳሰብ ለሚሄዱ ሰዎች ነፃነትህን መጣል ትክክልም አይመስለኝም። ኢትዮጵያ ብሔራዊ ምርጫ ቦርድ ጋር ለበርሶ የሚመራ ኮሚሽን ያለው የስራ ግንኙነት ምን ይመስላል? ተናገራችሁ ታውቃላችሁ፣ ተባብሮ ለመስራት ግንኙነት እኮ ከተበጠሰ ቆየ ከሱ ጋር ምንም የሚያገናኘን ነገር የለም። እሱ እምቢ አለ። ምርጫ እናደርጋለን ተመልከትልን ስትለው ከታዛቢነት ባለፈ ትንሽ ሌጋሊቲ ያለውን ኦርጋናይዜሽን ምርጫ ማድረግ የለባችሁም ብሎ ከተነሱ ቡድኖች ጋር አብሮ እንደዚህ ማድረግ ግንኙነትም የለንም። ከምርጫ ታዛቢዎች አሁን በሚካሄደው ምርጫ መስከረም ውስጥ ከየት አካባቢ የሚመጡ ሰዎች ናቸው? እዛ በትግራይ ክልል ወይስ ከተቀረው ኢትዮጵያ አካል ምን አይነት ታዛቢዎች ናቸው በአሁኑ በትግራይ ክልል ላይ ሊገኙ የሚችሉት? እናንተ የምትጋብዟቸው ከውጭ የሚመጡ ኢንቨስተሮች እንኳን ሳይቀር እየተከለከሉ ናቸው በትግራይ ላይ። ስለዚህ ታዛቢዎች እንመጣለን ብለው የጠየቁን የለም ግን ከመጡም እንቀበላለን ነው ያልኩት። እናንተስ አልጋበዛችሁም? የሲቪል ማህበረሰቡ ጋብዘናል ትግራይ ውስጥ ያሉ። ስለዚህ ለሌሎች እንዲመጡ በሜዲያዎች ያስታውቀናል መምጣት የሚፈልግ እና መጥቶ ፕሮሲጀር ፈቃዱን ወስዶ የት መታያዘው እንደሚፈለግ ማድረግ የሚችለውን ፈቃድ ይሰጣል። መምህር ሙሉቀን ኪዳነ ማርያም፣ የትግራይ ብሔራዊ ክልል ምርጫ ኮሚሽን ኮሚሽነር ስለ ቃለ ምልልሱ እናመሰግናለን። አመሰግናል፣ አመሰግናል።